የኢትዮጵያ መንግስት የብርን የመግዛት አቅም ያዳከመው የውጭ ምንዛሬ ግብይት በገበያ እንዲወሰን ያደረገው የፖሊሲ ለውጥ ተግባራዊ መሆን ከጀመረ ሶስት ወራት አልፎታል። ይህን ተከትሎ በተፈጠሩ ኢኮኖሚያዊ ጫናዎች እየተፈተኑ ከሚገኙ የማህበረሰብ ክፍሎች መካከል ቋሚ ደሞዝ ወይም ገቢ ያላቸው ይገኙበታል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዚዳንት አቶ ካሳሁን ፎሎ ለአሜሪካ ድምፅ እንደገለጹት በኢትዮጵያ የብርን የመግዛት አቅም መዳከምን ተከትሎ ቋሚ ደሞዝተኛ ሰራተኞች የኑሮ ሁኔታቸው ይብስኑ እየከፋ መጥቷል ይላሉ። በተለይ ዝቅተኛ ደሞዝ ተከፋዩ ሰራተኛ ድሮ መኖር አልቻለም። አሁንም ይሄ ተጨምሮ ቀን ስራ እየሰራ ማታ ሆቴል ሮ ፍርፋር የሚለምንበት ደረጃ ላይ ደርሰዋል ማለት ነው። ይሄ ነው የዘወረስ ተበቀ ማለት የወረደ ማለት ይሄ ነው። አንዳንድ በዝቅተኛ ደረጃ ላይ የሚከፈላቸው ሰራተኞች ይህን ነው እያለ በዚህ ነው እየኖሩ ያሉት ማለት ነው። ስለዚህ ስራ ኖሮት ግን ፍርፋር ሄዶ የሚለምን ማለት ነው። በአስር ዶላር በምንም ተአምር ልኖር አይችልማ። ወይም በሀያ ዶላር ኢትዮጵያ ውስጥ ወር ሙሉ ልምኖርበት የሚችልበት ሁኔታ የለም። ኢኮኖሚያዊ ጫናው በተለይም በኢንዱስትሪ ፓርኮች ተቀጥረው የሚሰሩ ኢትዮጵያውያን ላይ የበረታ ስለመሆኑም አቶ ካሳሁን ገልጸዋል። ከዚህ በፊት ከጠቅላይ ሚኒስትር አብይ አህመድ ጋር በሰራተኞች የኑሮ ሁኔታ ላይ ተወያይተው እንደነበር አስታውሰው አብዛኞቹ ጥያቄዎቻችን ምላሽ አላገኙም ይላሉ። የስራ ግብር መቀነስን ጨምሮ የኑሮ ጫናውን የሚያቃልሉ ኢኮኖሚያዊ እርምጃዎች እንዲወሰዱም በደብዳቤ ጠቅላይ ሚኒስትር አብይ አህመድን በድጋሚ መጠየቃቸውንም ተናግረዋል። ከደሞዟ የሚቆረጠው የስራ ግብር እንዲቀነስ በተደጋጋሚ ጥያቄ ስናቀርብ ነው የነበረው። ባለፈው አመት አካባቢ ከክቡር ጠቅላይ ሚኒስቴሯችን ጋር ስንወያይ አንዱ ያቀረብነው ጥያቄ ይሄ ነው። ሁለተኛው መነሻ የደሞዝ ወለል ነው። እነዚህ ይሄ ብቻ ሳይሆን አንኳር ያቀረብናቸው እና የተወያየንባቸው እንደይሹ ይሄ ነበሩ። ከጠቅላይ ሚኒስቴሩ ጋር ከተወያየን በኋላ ጠቅላይ ሚኒስቴሩ አቅጣጫ ሰጥቶ ነበር። ይህን ጉዳይ እንዲያዩ አቅጣጫ የተሰጣቸው ሚኒስቴር መስሪያ ቤቶች ነበሩና ከነሱ ጋር በአካል ብንወያይ ደብዳቤ ብንጽፍላቸው ምላሽ አጣን። ከዛ በተደጋጋሚም ይሄ በድጋሚም የዚህ የኢኮኖሚ ማሻሻው ከመጣ በኋላ ገንዘብ የመግዛት አቅሙ በመቀነሱ ከዚህ በፊት የተሰጠው አቅጣጫ መፍትሄ ስላላገኘን በዛ መሰረት መፍትሄ ይስጡን ብለን ለክቡር ጠቅላይ ሚኒስትሩ ደብዳቤ አስገብተናል ማለት ነው። በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር የሆኑት ዶክተር አጥሎ አለሙም አነስተኛና ቋሚ ገቢ ላላቸው የማህበረሰብ ክፍሎች የዋጋ ንረቱን ተከትሎ እየደረሰባቸው ያለውን ኢኮኖሚያዊ ጫና ለማቃለል ከደሞዝ ጭማሪ ይልቅ የስራ ግብር መቀነስ የተሻለ መፍትሄ ስለመሆኑ ይናገራሉ። ይሁንና መንግስት ካለበት እዳ አንፃር ይህንን አማራጭ ተግባራዊ ለማድረግ ፍላጎት ይኖሯል ብሎ አያምኑም። ከሰራተኛ ታክስ የሚያገኘውን መቀነስ ቢፈልግ የወጪውን ካልቀነሰ አይሆንም፣ በዕዳ ውስጥ ይገባል። በዛ ላይ ደግሞ ብድሮች አሉ። ብድሮችንም የሚከፍለው መንግስት ያው ካለው ታክስ ምናምን ሰባስቦ ነው ያ ደግሞ የሚበደርባቸው ምክንያቶች ፈጣን ገቢ የሚያስገኙና ገቢ ተገኝቶ በገቢው ራሱ እዳውን እየከፈለ የሚሄድ ነገር ካልሆነ በስተቀር እዳውን ያው በግብር ብቻ ነው የሚከፍለው። ግብሩ ደግሞ ለሰራተኛው ሸክም ይሆንበታል። አብዛኛው በግብር ከፋይነት የሚታወቀው ያው መንግስት ሰራተኛ ነው ወይም ደግሞ ተቀጣሪ ሰራተኛ ኢንጀነራል ይከፍላል። ቢዝነሶችም ይከፍላሉ። ነገር ግን ጫናው የሚበዛው ለዚህ ለሰራተኛው ነው፣ ከደሞዝ አነስተኛነት። ስለዚህ የተያያዙ ብዙ ነገሮች አሉ፣ አብሮ ሊታሰቡ የሚገባቸው ብዙ ነገሮች አሉ። ትልቁ እርምጃ እኔ የሚመስለኝ መንግስት የራሱን የወጪ ቀዳዳዎች ቀንሶ ከሰራተኛው የሚያገኘውን ግብር ወደ መቀነስ ቢሄድ ለሰራተኛው ትልቅ እፎይታ ይሰጥ ነበረ። ግን እንደዛም ሆኖ በሰፊ እርምጃ ነው የሚፈልገው። ይህ ነገር ሰራተኛው በዚህ ብቻም ችግሩን ሊወጣ አይችልም። አሁን ባለው ሁኔታ አነስተኛ ገቢ ባላቸው እና ቋሚ ደመወዝተኞች ላይ ያለውን የኑሮ ጫና ለማቃለል ያግዛ በተባለው የስራ ግብር ማሻሻያ ዙሪያ ከገንዘብ ሚኒስቴር ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። ነገር ግን የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ በቅርቡ ከአሜሪካ ድምፅ ጋር በነበራቸው ቃለ ምልልስ መንግስት የደሞዝ ጭማሪ በማ ማድረግ ኢኮኖሚያዊ ጫናውን ለማቃለል እየሰራ ስለመሆኑ መናገራቸው የሚታወስ ነው። ያው ትኩረቱ የተደረገው በተለይ አነስተኛ ደሞዝ ያላቸው ላይ ነው። እዚህ ላይ እንደሰማኸው ሶስት መቶ ፐርሰንት ያክል ይጨምራል፣ ወደ መቶ ፐርሰንት ይጨምራል። ኦፍኮርስ ደሞዙ ከፍ እያለ በመጣ ቁጥር ጭማሪው አነስተኛ ነው። ይሄ መሆኑ ግን ወደ ዘጠና አንድ ቢሊዮን ብር ነው ወጪው የኢትዮጵያ ሰራተኛ ማብራት ኮንፌዴሬሽን ፕሬዚዳንት አቶ ካሳሁን ፎሎ በበኩላቸው ጥያቄዎቻቸው የሰራተኞች የመኖር ያለመኖር ጉዳይ በመሆኑ መንግስት ምላሽ እንዲሰጣቸው ጠይቀዋል። የስራ ግብር መቀነስ እና ዝቅተኛ የደሞዝ ወለል መወሰን ጊዜ የማይሰጠው ነው። የመኖር አለመኖር ጉዳይ ነው የምናወራ ያለ ነው። ስለዚህ ይሄ በአስቸኳይ መወሰን አለበት። አንዳንዶችም ምሉ በዚህ ብቻ ነው ወይ? የኑሮ ውድነት ሌሎች ማሻሻዎችን መውሰድ አለባቸው። መንግስት አሁን ለምሳሌ በትምህርት ቤቶች እያደረጋቸው የሚበረታታ ነገር መንግስት እያደረገ ያለው ነገር አለ። ሽማግሌዎችን የመቀለብ ስራዎችን እየሰራ ነው ያለው። እንደዚህ እንደዚህ ያነጥሩ ነው። ሌላው ገበያውን የማረጋጋት ስራ የሚሰራበት ሁኔታ ብፈጠር፣ አሁም ለመንግስት ሰራተኛ ደግሞ ውስጥ ተጨምረዋል ሲባል ገና ኪሳቸው ሳይገባ ነው ሁሉም ነገር ለመንግስት ሰራተኛ ደሞዝ ተጨምሯል ብሎ ነጋዴዎች በከፍተኛ ሁኔታ ጭማሪ ያደረጉት። ስለዚህ ገበያውን የመረጋጋትና የመቆጣጠር ሁኔታ መኖር አለበት። የስራ ግብር መቀነስን ጨምሮ ቋሚ ደሞዝተኞች ተጨማሪ ገቢ የሚያገኙበት ሁኔታ መንግስት ማመቻቸት ይኖርበታል የሚሉት ደግሞ በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር የሆኑት ዶክተር አጥሎ አለሙ ናቸው። ከዚህ ከግብርና ከታክስ ውጭ ባሉ መፍትሄዎች ላይም መተኮር አለበት። ሰራተኛው ተጨማሪ ስራዎች ለመስራት እንዲችል ሰው፣ በአጠቃላይ ህዝቡ እንደ ልቡ ስራ እንዲሰራ የሚችል ካልተደረገ በስተቀረ መንግስትም ገበያ አያገኝም። ህዝቡም ደግሞ ገበያ አያገኝም። ስለዚህ ጫናው በጣም ይበረት እና ሁሉም ነገር የተመሰረተው በስራ ፈጠራ ምርታማ በሆነ ስራ ላይ መሰማራትን እና ህዝቡ በዛ አይነት እድሎች እንዲያገኝ ማድረጉ ላይ ያለ ነገር ነው። በዛ ላይ የመንግስትንም ቀዳዳ መክደን አለበት። የውጭው ዝርዝር መቀነስ አለበት። የመንግስት በሀገሪቱ አሁን ተግባራዊ እየተደረጉ የሚገኙ የኮሪደር ልማት ፕሮጀክቶችን ጨምሮ የሚሰሩ ስራዎች የማህበረሰቡን ኢኮኖሚያዊ እንቅስቃሴ የማያስተጓጉሉና በአጭር ጊዜ ተጨማሪ ገቢ ለማግኘት የሚያስችሉ ስለሆ ናቸው ማረጋገጥ እንደሚገባም ዶክተር አጥሎ አለሙ አሳስበዋል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ።